ፕሮፌሰር ምትኩ የተባበሩት መንግስታት የሳይንስና ና የባህል ድርጅት ዩኔስኮ የኢትዮጵያ አንድ ባህላዊ የክብረ በዓልን በዓለም አቀፍ ሀብትነት መመዝገቡን ሰምተናል። ትክክል ነው። ይሄ ነገር በትክክል ነው። ኢንታንጀብል ካልቸራል ሄሪቴጅ በሚለው አስረኛው የኮሚቴው ስብሰባ በዊንድሆክ ናሚቢያ ባደረገው ፒቼ እንደ አንድ የማይዳሰሱ ቅርሶች በዓለም ደረጃ እንዲመዘገብ ወስኗል። የሲዳማ ሕብረተሰብ የአዲስ አመት በዓል መሆኑ የሚታወቀው የፍቼ ጫምበላላ ይህን እውቅና ያገኘበት መመዘኛ ይኖር ይሆን? ይህን ያልኩበት ምክንያት ምንድን ነው? ሌሎቹም ለውድድር የቀረቡና የተመረጡ መኖራቸውን ከዝርዝሩ ስለተመለከትኩ ነው። በትክክል አምስት መመዘኛ ነጥቦች አሉ ለሁሉም በዚህ በማይዳሰሱ ቅርሶች ኮሚቴ በዩኔስኮ የወጡ አንድ የማይዳሰስ ባህል ምን ምን መለኪያዎች ነው ሲያሟላ በዓለም ቅርስነት የሚመዘግብ የሚል በግልጽ አስቀምጧል። አምስቱንም መለኪያዎች ያሟላ ነው ይሄ የሲዳማ ባህል ማለት ነው። ስለዚህ ከሌሎቹም ጋር ሲወዳደር፣ በራሱም ለውድድር ሲቀርብ ይሄ ማይዳሰስ ባህል ማለት ነው። እነዛን መለኪያዎች ካላሟላ ወደ ሌላ ጊዜ ይሸጋገራል እንጂ አያልፍም። ስለዚህ ይሄን ስላሟላ እና ወደ ናሚቢያ የሄደውን ይሄን ያቀረበው ቡድንም ከባህል ሚኒስትር፣ ከቅርስ ጥበቃ የሄደው ቡድንም ይሄንኑ በሚገባ ተከራክሮ አሳምኖ ኮሚቴው ተቀብሎ አጽድቆታል። ይህ እንግዲህ ለሲዳማ ህብረተሰብም ሆነ ለሀገሪቱ ምን ማለት ይሆን? ፕሮፌሰር ምትኮ፣ በትክክል ይሄ ባህል የሁላችንም ባህል ነው። የሲዳማ ህዝቦች በባለቤትነት ለዘመናት ሲያካሄዱት የነበረ፣ ለዘመናት እንደ ቅርስ እያበለጸጉት የመጣ የሀገር እሴት ነው። ስለዚህ በተለይም እዛ ላይ የተገለጹት ትልልቅ ሰዎች፣ የሀገር ሽማግሌዎች ሴቶችም ወንዶችም ማለት ነው። ለታዳጊ ህጻናት እና ለታዳጊ ወጣቶች ስለ መልካም አስተዳደር፣ ስለ ባህል የሚያስተማምሩበት መድረክም ስለሆነ የበዓል በሚፈጸምበት ጊዜ የበለጠ ይሄ ጥሩ ባህል ወደ ሌላውም ህብረተሰብ የሚሄድበትን መንገድ የሚያሳይ ነው። ከዛም አልፎ የተፈጥሮ ሀብትን እንዴት እንደሚንከባከቡ የሚገልጹበት በዓልም ስለሆነ እሴትነቱ ለቀጣይ እድገቶችም መሰረት እየጣለ የመጣና ህብረተሰቡ በተለይ ለተፈጥሮ ሀብት ያለውን እንክብካቤ በሚያጎለብት መልኩና በሚያሳይ መልኩ የሚሄድበት ባህል ስለሆነ የሁላችንም እሴት ነው። ፕሮፌሰር ምትኩ ኃይሌ በዩኔስኮ የኢትዮጵያ ምክትል ቋሚ መልእክተኛ፣ በጣም አመሰግናለሁ ለሰጡ ማብራሪያ። እኔም በጣም ደስ ይለኛል። የሁላችን በዓል ነው። የሁላችን እሴት ነው። አመሰግናለሁ።